ፍቃደኛ የትግራይ ክልል የሕክምና ቡድን አባላት ለአንድ ወር በጌዲዮ የነበራቸው ቆይታ አጠናቅከው ትላንት ወደ መቅለስ ሲመለሱ ከጌዲዮ ሕዝብ የተበረከተ የምስጋና መልእክት ለትግራይ ክልል ምክትር ስምስዳድር ዶክተር ደብረጽዮን ግብረ ሚካኤል አበርክተዋል። የሕክምና ባለሙያዎቹ እንደገለጹልን በጌዲዮ ከሚገኙ ሀ ሁለት የተፈናቃይ ጣቢያዎች በርካታ ሰዎች የሚኖርባቸው ና አቸኳይ የሕክምና ድጋፍ ይሻሉ የተባሉ ሰባት መጠለያዎች ተመርጠው በብዱን በመከፋፈል የጤና አገልግሎት ሲሰጡ መቆይታቸው ተናግረዋል። በተለይም ጉቲቲ ተብለው በሚታወቀው የተፈናቃዮች መጠለያ ጣቢያ ችግሩ የባሰ እንደነበር በመጥቀስ በሕክምና ቡድኑ ትኩረት ተሰጠት መቆየቱ ይናገራሉ። ዶክተር ሰለሞን ደርበው ከትግራይ ተነስተው ወደ ጌዲዮ ከተጓዙ ፈቃደኛ የሕክምና ባለሙያዎች መካከል አንዱ ነው። በነበራቸው ቆይታ የተሻለ የሕክምና አገልግሎት ለጌዲዮ ተፈናቃዮች መስጠታቸው ይገልጻሉ። እዛ የነበረው ሁኔታ ያው በጣም አሳዛኝ ነው። ነገሮች በፕሪቬንሽን መንገድ ሊስተካከሉ የሚችሉ እጅግ በጣም ብዙ ነገሮች ሰዎች ላይ ጉዳት ሲያደርሱ አይተናል። በዛ አካባቢ ላይ ማለት የመጸዳጃ የውሃ ምናም ችግሮች ህጻናቶች፣ እናቶች ላይ ብዙ ጉዳት ያደርስ ነበረ። እነዛን ችግሮች ለመፍታት ሞክረናል። ያም በዛም የተሻለ ጥሩ ነገር ሰርተናል ብለን እናስባለን። በተለይም ችግሩ በከፋ ሁኔታ በሚታይባቸው የተፈናቃይ መጠለያ ጣቢያዎች አንድ ዶክተር በቀን ከ100 በላይ ታካሚዎች የሚያይበት ሁኔታ እንደነበረ በጎ ፈቃደኛ ሐኪሞቹ ይናገራሉ። የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሐጎስ ጎድፋይ ባለሙያዎቹ የተሰጣቸው ተልእኮ በሚገባ ፈጽመዋል ካሉ በኋላ የክልሉ መንግስት በቀጣይም ድጋፉ አጠናክሮ እንደሚቀጥል ገልጿል ከዚህ ከሄድን በኋላ በቀጥታ በነጋታ ነው በነጋታው ነው ወደ ስራ የገቡት በአምስት ቦታዎች በየበሶስት በሶስት ተከፋፍለው ቀንና ሌሊት እየሰሩ ነው የነበሩት ህዝቡም በጣም ደስተኛ ነው አመራሩም በየደረጃ ያለው አመራርም በጣም ደስተኛ ነው አሁን ባለፈውም እንደ ፌዴራልም አብረን ለማየት ሞክረን ነበር ይህ የትግራይ የጤና ባለሙያዎች እዛ ሄደው የሰሩት ስራ በቀጣይነት ሌሎች ክልሎችም እንደ ፌዴራልም ኦርጋናይዝ አድርጎ ወደ ታች ወርዶ የሚያግዝበት ሁኔታ መፈጠር አለበት የሚል ነው። አሁን እየተስማማ ነው። ክልሉም አሁን ተጨማሪ ሌላ ቡድን እንዲላክለት አሁን ጠይቆናል። ስለዚህ እኛም ተነጋግረን በቀጣይ የምንልክ ይሆናል። ወደ ጌዲዮ ተሰማርተው የነበሩ የትግራይ ክልል ፈቃደኛ የህክምና ቡድን አባላት ከዋናው ስራቸው በተጨማሪ በአንድ ወር ቆይታቸው የተለያዩ ማህበራዊ ድጋፎች እያደረጉ መቆይታቸው ይገልጻሉ። ዶክተር ህሊና ታዬ እንደ ድል ሆኖ በአለም ምዛና ያሳለፍ ነው ፋሲካን ማለት ነው እና ከማህበረሰቡ ጋር ሆስፒታል ውስጥ ነው ያሳለፍ ነው ወደ አራት መቶ በላይ የሚሆኑ ተፈናቃዮችን ሰብስበን የቻልነውን ያህል ብር አዋተን ወደ አርባ ሺ ምናምን ብር ተሰብስቦ ከሌሎች ባለሙያዎችም ጋር አንድ ላይ ማለት ነው ተሰብስቦ አንድ በሬ አንድ በግ ተገዝቶ በደንብ ደስ በሚል ሁኔታ ነው ያከበር ነው እና ጥሩ ቆይታ ነበረ። ለተፈናቃዮቹ ከሚደረገው የተለያዩ ድጋፎች በተጨማሪ መንግስት በዘላቂ መፍትሄ ላይ ትኩረት በማድረግ ሊንቀሳቀስ እንደሚገባ የጤና ባለሙያ ይገልጻሉ። በጣም መጠነ ሰፊ ችግር ነው ያለው። ማለት የህዝቡ ቁጥርም በጣም ብዙ ነውና እንዲ እንዲህ በቋሚነት በየጊዜው ባለሙያ እየተላከ ማከሙ እንዳለ ሆኖ ግን በቋሚነት ደግሞ ሰዎቹ መጠለያቸውን ቢያገኝ ወደነበሩበት ቢመለሱ፣ የተፈጠረው የጸጥታ ችግር በስነስርዓት ባሉት አካላት ተፈቶ ሰዎች ወደ መጠለያቸው ሄደው በፊት የነበራቸውን አሁን ብዙ መሬት የነበራቸው ብዙ ሀብታም ሰዎች ናቸው እዚህ መጥተው እንደገና ደግሞ ሲረዱ ያሉትና በዘላቂነት ብዬ የማስበው ወደነበሩበት ተመልሰው ሰላም ተፈጥሮ ድጋሚ ቢቋቋሙ ነው። እስከዛው ግን የቻለው ሁሉ በሙያው ሰብዓዊ ድጋፍን በማድረግ ቢያግዛቸው ጥሩ ነው ላለ በቅርቡ ለኢትዮጵያ ፓርላማ የቀረበ ሪፖርት እንደሚያመለክተው ብሔር ተኮር በሆኑ ግጭቶች ምክንያት በኦሮሚያ 1.4 ሚሊዮን፣ በደቡብ 802 ሺ፣ በትግራይ 111 ሺ፣ በአማራ 107 ሺ ተፈናቃዮች ይገኛሉ ይላል። ለዲ ደብልዩ ዘገባ ሚሊዮን ኃይለሥላሴ መቀለ።